ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። ጋዜጣ የሚተላለፍላችሁን የዛሬ ሰኞ ሰኔ 9 2006 ዓ ም ስርጭት ይዤ የማስተናግዳችሁ ሶሎሞን አባተነኝ። ደሳለኝ መኮንን ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ ፒት አድሊ ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን እንድትቆዩ እንጋብዛለን። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ቆንጅታ እየታሰማናለች። ጤና ይስጥልን እንደምናመሻችው። በኬንያ በአንዲት የጠረፍ ከተማ በደረሰውና የሀገሪቱ ባለስልጣናት የሶማሊያው ጽንፈኛ ቡድን የአልሸባብ ስራ ነው ባሉት ጥቃት ቢያንስ አርባ ስምንት ሰዎች መገደላቸውን የሀገሪቱ ቀይ መስቀል አስታወቀ። የኬንያ ቀይ መስቀል ኃላፊ አባስ ጉሌት ዛሬ ሰኞ ለቪኦኤ የስዋሂል ቋንቋ አገልግሎት በሰጡት ቃል ታዳሚዎች ተሰብስበው የዓለም ዋንጫ ጨዋታን እየተመለከቱ በነበሩበት ስፍራ ታጣቂዎቹ በከፈቱት ተኩስ በርካቶች እንዳቆሰሉም ገልጠዋል ትናንት እሁድ ታጣቂዎቹ አንድ የፖሊስ ጣቢያ የመንግስት መስሪያ ቤትና የመኖሪያ ቤቶችንም አቃጥለዋል። ለጥቃቱ አልሸባብም ይሁን ሌላ ኃላፊነት የወሰደ ወገን የለም። ይሁን እንጂ ጽንፈኛው ቡድን እንደ ኤሮፓውያን አቆጣጠር በ2010 ዓ ምህረት ዩጋንዳ ውስጥ የዓለም ዋንጫን ተሰብስበው በቴሌቪዥን ይመለከቱ በነበሩ ሰዎች ላይ ጥቃት አድርሶ ከሰባ የሚበልጡ መግደሉ የሚዘነጋ አይደለም። ውጊያው እየተባባሰ በመጣባት በኢራቅ አክራሪ ሱኒዎች ታል አፋር የምትባለዋን የሰሜን ኢራቅ ከተማ ተቆጣጥረዋል ተባለ። ነዋሪዎችና የአካባቢው ባለስልጣናት ናቸው ይህን የገለጡት። ዓለም አቀፉ ማህበረሰብ ውጊያውን እያወገዘና የሀገሪቱ አንድነት እንዲጠበቅም ጥሪዎች እየተሰሙ ነው። ከአንድ ሳምንት በፊት ውጊያ የከፈቱት የኢራቅና የሶሪያ እስላማዊ መንግስት አይሲስ የተባለው ቡድን ነውጠኞች ሞሱል እና ትክሪት የተባሉትን ከተሞች ተቆጣጥረው ወደ መዲናዋ ባግዳድ እንገፋለን በማለት እያስፈራሩ ባሉበት በዚህ ወቅት ነው ዛሬ ታል አፋርን የተቆጣጠሯት። ዩናይትድ ስቴትስ በባግዳድ የሚገኘውን ኤምባሲዋን ጥበቃ ለማጠናከር አንድ መቶ ወታደሮች ልትጨምር መሆኗን አስታውቃለች። እዚያ የግዴታ አስፈላጊ ያልሆኑ ሰራተኞችን ባስራ እና ኤርቢል ወደሚባሉ ከተሞች እንዲሁም ወደ ዮርዳኖስ አማን ወዳሏት ቢሮዎች ልታዛውር መሆኗንም አስታውቃለች። ትናንትና አንድ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣን እንደተናገሩት ሚኒስትር ጆን ኬሪ የ የኢራቅንና የሶሪያን ህዝብ ከጥቃት ለመጠበቅ አስፈላጊ መሆኑን ከዮርዳኖስ፣ ከሳውዲ አረቢያ፣ ቃታርና የተባበሩት አረብ ኤሚሬቶች አቻዎቻቸው ጋር ተነጋግረውበታል። በፓኪስታን ሰሜን ዋዛሪስታን ብሔራዊ ክልል ላይ በተካሄደ የአየር ጥቃት ቢያንስ 27 ጽንፈኞች መገደላቸውን የሀገሪቱ የጦር ኃይል አስታወቀ። የጦር ኃይሉ በክልሉ አጠቃላይ ዘመቻ እንጀምራለን ሲል ትናንትና ማወጁ የሚታወስ ነው። የጦር ሰራዊቱ ዛሬ ባወጣው መግለጫ ተዋጊ ጀቶች በስድስት የታወቁ የነውጠኞች ምሽጎች ላይ ጥቃት አካሂደዋል ነው ያለው። ከተገደሉት ውስጥ የሚበዙት አፍጋኒስታን ድንበር አካባቢ የመሸጉ የኡዝቤክስታን እስላማዊ ንቅናቄ ተዋጊዎች መሆናቸውን ፓኪስታን አስታውቃለች። ዛሬ ሰኞ የፓኪስታን ታሊባን ኢንቨስተሮችን ጨምሮ የባዕዳን ድርጅቶች፣ አየር መንገዶች እና ህብረ ብሔራት ኩባንያዎችም ጭምር ሀገሪቱን ለቀው እንዲወጡ አለዚያ አደጋ ያገኛቸዋል ሲል አስጠንቅቋል። በመጨረሻም ከእስራኤል ባለፈው ሳምንት ውስጥ የተጠለፉ እድሜያቸው በአስራዎች ውስጥ የሚገኝ ሶስት ልጆችን ፈልጎ ለማግኘትና ለመመለስ የፍልስጤን ፕሬዚደንት ማህሙድ አባስ እንደሚያግዟቸው ያላቸውን እምነት የእስራኤል ጠቅላይ ሚኒስትር ቤንጃሚን ናተንያሁ አስታወቁ። ጠላፊዎቹንም ለመያዝ ይተባበራሉ ብለው እንደሚጠብቁ ተናግረዋል። ሁለቱ መሪዎች በስልክ መነጋገራቸውን ዛሬ ከእስራኤሉ ጠቅላይ ሚኒስትር ጽህፈት ቤት የወጣ መግለጫ የጠቆመ ሲሆን ጠላፊዎቹ የተነሱትም የተመለሱትም ከፍልስጤም ምድር መሆኑ ታውቋል። በሌላ በኩል ደግሞ ከፍልስጤም ፕሬዚደንት ማህሙድ አባስ ቢሮ የወጣ አንድ መግለጫ እንደጠቆመው ፕሬዚደንቱ ጠለፋውን አውግዘው፣ እስራኤልም እያካሄደች ነው ያሉትን ጅምላ እስር ነቅፈዋል። የእስራኤል ወታደሮች ትናንት ብቻ ሄብሮን ከተማ ውስጥ ሰማንያ ፍልስጤማውያንን አስረዋል። ልጆቹ ከእስራኤል ተጠልፈው የተወሰዱት ባለፈው ሐሙስ እንደነበረ የሚታወስ ነው። አመሰግናለሁ። ቆንጂትን ለዜናው ከምሽቱ ሶስት ሰዓት በ22ና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ትመለሳለች። ይህ በ1431 መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። የተቃዋሚ ፓርቲዎች ጥምረት የሆነው መድረክ በጠራው ሰላማዊ ሰልፍ ላይ ከትናንት በስቲያ ቅዳሜ የተገኙ ዜጎች ከመሬት መፈናቀል ለገበሬው ጥቅምና ልማት ሳይሆን ለሙስና እየዋለ ነው ሲሉ ድምጻቸውን አሰምተዋል። በተለይ በሲዳማ በሲዳማና ኦሮሚያ የሚታየው መፈናቀል እንዳሳሰባቸው ከሚገልጹ መፈክሮች ጀምሮ ስርዓት አጥነት፣ መልካም አስተዳደር እና የህሊና ነጻነት እክሎችን በማንሳት ተቃውሞ አሰምተዋል። ሄኖክ ሰማእግዜር ሰልፉን ያስተባበረውን የመድረክ አባል የሲዳማ የሲዳማ አርነት ንቅናቄን ተወካይ አነጋግሯል። ዶክተር አየላ ሌት ይባላለሁ። የአንድ የሲዳማ አርነት ንቅናቄ የድርጅት ጉዳይ ኃላፊ ነኝ። በግንባርነት የምንሰራው ከመድረክ ጋር ነው። እንግዲህ ከመድረክ በጠራው ሰላማዊ ሰልፍ በሐዋሳ ከተማ ቅዳሜ ዕለት ተካሂዶ ነበር። እስቲ ስለዚህ የሰላማዊ ሰልፍ አላማና በዚህ ሰላማዊ ሰልፍ ደግሞ ያቀነቀናቸኋቸው ሀሳቦች ያስተጋባቸዋቸው መልእክቶች ምን እንደሆኑ ቢገልጹልኝ። ሰላማዊ ሰልፉን የአካባቢውን ህዝብ ጠተን ያዘጋጀን እኛንን ሰአነን ያው መመሪያው ከመድረክ ነው። በብዛት ነው የወጣው። ለመጀመሪያ ጊዜ ነው እንግዲህ። ሌላ ጊዜም ሰላማዊ ሰልፍ አዘጋጅተን እናውቃለን፣ ግን እንደ ቅዳሜው አይነት ለመጀመሪያ ጊዜ ነው የታየው። መድረክም ቢሆን በደቡብ መጥቶ እንደዚህ አይነት ሰላማዊ ሰልፍ ሲያዘጋጅ ለመጀመሪያ ጊዜው ነው። እንግዲህ ሌሎችን መጠየቅ ይቻላል። ገዢው ፓርቲ እንዳትወጡ እያሉ ሲያስፈራሩ ነበር በየወረዳው ድንቅ የሆነ ሰላማዊ ሰልፍ በምንም አይነት ህዝቡን በማስፈራራት ማቆም እንደማይቻል የገለጸበት ቀን ነው። እንግዲህ መልእክቶቹ ምን ነበር? መልእክቱ ላይ እናተኩር። በህዝቡ የተስተጋቡ እጄ ላይ የሚታዩ ከስርዓትነት ጀምሮ የፖለቲካ ነጻነትን የሚጠይቁ መፈክሮች የያዙ ሰዎች እንመለከታለን። እስቲ ድባቡን ይግለጹልኝ። መልእክቱ ምን ነበር? መልእክቱ አንደኛ አትለያዩን ነው አብሮ መኖርን ኢህአዴግ አይደለም ያስተማረን። አብሮ መኖርን ከእናት ከአባታችን የወረስነው ነው። የስዳማ ህዝብ፣ የኦሮሞ ህዝብ እንግዳ አክባሪ ነው እና አትለያዩን። ገበሬውን ማፈናቀል ለሙስና ነው እንጂ ለገበሬው ተብሎ ወይም ለልማት ተብሎ የተደረገ አይደለም፣ ማስመሰል ነው። የሐዋሳ ከተማ ህዝብ ያልመከረበት መስፋፋትና የስዳማን ህዝብ ማፈናቀል በአስቸኳይ ይቁም። የኦሮሞንም በዛው አንድ ላይ ነው ያሰማው። የስዳማን እና የኦሮሞን ንጹሃን ዜጎች የጨፈጨፉ ያስጨፈጨፉ በአስቸኳይ ለፍርድ ይቅረቡ። አንድነን የሚል ነው በብዛት ይሰማ የነበረው አንድነን፣ አትለያዩን፣ አትከፋፍሉን፣ ህግ በላይነት ይከበር። የገበሬው ማፈናቀል በኦሮሚያም ይሁን በስዳማ ይቁም። የመልካም አስተዳደር እጦት የመብራት የውሃ እጦት ገደለን። የህሊና ነጻነት ይሰጠን። ምናልባት ላሰማ ይችላለሁ። የተወሰነ እንትን አለኝ እናለ የቀረብኩት አለ ምናልባት ከሰማ እንግዲህ ይሄ ብዙ ላሰማህ ይሄ አንዱ ነው። በስዳምኛም፣ በኦሮምኛም፣ በአማርኛም በእንግሊዝኛም ይደረጉ ነበር መፈክሮቹ በሰላማዊ መንገድ ድንቅ በሆነ መንገድ የስዳማ ህዝብ ክቡር መሆኑን፣ ሰላም ፈላጊ መሆኑን ያሳየበት ህዝቡን እንዳስፈራሩት ሳይሆን ትክክለኛው ገጽታ ምን እንደሚመስል ያሳየበት ቀን ነው። የሲዳማ አርነት ንቅናቄ መሪ ዶክተር አየለ ኦሊቴ ለሰጡኝ ማብራሪያ አመሰግናለሁ፣ በጣም አመሰግናለሁ። ወደ ተከታዩ ዘገባ እናልፋለን። የፌዴራሉ አንደኛ ፍርድ ቤት ፖሊስ በሽብር ወንጀል ይቅርታ፣ የፌዴራሉ ፖሊስ አንደኛ ወንጀል ችሎት ፖሊስ በሽብር ወንጀል ጠርጥሬያቸዋለሁ ባላቸው ጋዜጠኞችና አምደኞች ላይ የጠየቀውን የ28 ቀን ተጨማሪ ጊዜ ፈቀደለት። ከዚህ በኋላ በተመሳሳይ ምክንያቶች ተጨማሪ ምርመራ ጊዜ መጠየቅ እንደማይችል ለፖሊስ ማስጠንቀቂያ ሰጥቷል። መለስካቸው አመሃ ችሎቱን ተከታትሏል። ባለፈው ቅዳሜ ሰኔ 7 ቀን ሁለት ሺ ስድስት ዓ ም ተከሳሾቹ ከችሎት ወጥተው ላለፉት ሀምሳ ሁለት ቀናት ወደ ቆዩበት ማዕከላዊ እስር ቤት ካቀኑ በኋላ ከዘጠኙ ተመርማሪዎች የስምንቱ ጠበቃ የሆኑት አቶ አምሃ መኮንን በፍርድ ቤቱ ቅጽር ግቢ ተሰብስበው ይጠብቋቸው ለነበሩት ጋዜጠኞች የችሎቱን ሂደት አስረድተዋል። እንደሳቸው አባባል ፖሊስ ዛሬም ቢሆን አዲስ ነገር ያገኘው ነገር የለም ቢሉም ባለፉት 28 ቀናት አከናውኛቸዋለሁ ያላቸውን ስራዎችም ለፍርድ ቤቱ መዘርዘሩን ተናግረዋል። ይሁንና ተሰርተዋል ከሚላቸውም የምርመራ ስራዎች መካከል ሰነዶችን ለማስተርጎም ያሉ ተግባራትም እንኳን ገና ያልተጠናቀቁ መሆናቸውን፣ የፖሊስ ቴክኒካዊ ምርመራዎችም ገና አለማለቃቸውን ለፍርድ ቤቱ ተናግረዋል። ፖሊስ ከዚህ በተረፈ ከተጠርጣሪዎች ጋር ወንጀል ፈጽመዋል ያላቸው ወደ ክልሎች ስለሄዱ መርማሪዎች ማሰማራቱንም ለፍርድ ቤቱ መናገሩን አቶ አምሃ ገልጸዋል። ፖሊስ ባለፉት 28 ቀናት አከናውኛቸዋለሁ ያለውን ለፍርድ ቤቱ ከዘረዘረ በኋላም ተጨማሪ ምርመራ ስራዎችን ለማጠናቀቅ ሌላ 28 ቀን እንዲሰጠው ለፍርድ ቤቱ ጥያቄ አቅርቧል። የተከሳሽ ጠበቃ እንዳስረዱት ይህንን የፖሊስ ጥያቄ በጽኑ ተቃውመዋል። በሳቸው አገላለጽ ፖሊስ ተጨማሪ የምርመራ ጊዜ የሚጠይቅባቸው ምክንያቶች ሁልጊዜም አንድ አይነት ምክንያቶች ናቸው። ስለሆነም ተጠርጣሪዎችን ከሕግ አግባብ ውጭ ሆን ብሎ በእስር ቤት ለማቆየት ካልሆነ በስተቀር እነዚህ አንድ አይነት ምክንያቶች ተጨማሪ የምርመራ ጊዜ ለመጠየቅ በቂ አይደሉም። በሌላ በኩል ደግሞ የፖሊስ ቴክኒካዊ ምርመራም ሆነ ሰነድ የማስተርጎም ስራ አለመጠናቀቅ ተጠርጣሪዎቹን ይዞ ለማቆየት ጨርሶ ምክንያት ሊሆኑ አይችሉም እና ፍርድ ቤቱ ደንበኞችን በዋስ ሆነው ጉዳያቸውን በውጭ እንዲከታተሉ ትእዛዝ እንዲሰጥልኝ ያ ባይሆን ደግሞ አጭር ተለዋጭ ቀጠሮ እንዲሰጥልኝ ጠይቄያለሁ ብለዋል። ፍርድ ቤቱ የሁለቱን ወገን ክርክር አዳምጠው ፖሊስ ከዚህ በኋላ እስከ ዛሬ ድረስ ያቀርባቸው በነበሩ ምክንያቶች ሌላ ተጨማሪ የምርመራ ጊዜ መጠየቅ እንደማይችል አስጠንቅቆ የምርመራ ስራውን ለሚቀጥለው ቀጠሮ አጠናቆ እንዲያቀርብ ትእዛዝ በመስጠት ለሐምሌ አምስት ቀን 2006 ዓ.ም ተለዋጭ ቀጠሮ ሰጥቷል። ባለፈው ቅዳሜ ከፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛውን ወንጀል ችሎት ቀርበው የነበሩት ናትናኤል ፈለቀ፣ አጥናፍ ብርሃኔ፣ ኤዶም ካሳይ፣ ተስፋለም ወልደየስ፣ አስማማው ኃይለ ጊዮርጊስና ዘላለም ክብረት ነበሩ። በዕለቱ በእስረኞች ገጽታ ላይ የተለየ ፈገግታና ለዘመድ ወዳጆቻቸው ሲሰጡት የነበረው ሞቅ ያለ ሰላምታ ለአንዳንድ ታዛቢዎች የታሳሪዎቹን የመንፈስ ጥንካሬ ያሳየ ሆነው ተቆጥሯል። አቶ አምሃ መኮንን በስፍራው ለነበሩ ጋዜጠኞች እንዳብራሩት ፍርድ ቤቱ ችሎቱ ዝግ እንዲሆን እንዳላዘዘ አረጋግጠዋል። ይሁንና የማስቻያው ስፍራ በጣም ጠባብ በመሆኑ እንኳን ታዳሚዎችን ሊጨምር ተከሳሾቹንና በቀጥታ ጉዳዩ የሚመለከታቸውን ሙሉ በሙሉ ሊያስተናግድ የሚችል አይደለም ብለዋል። እስረኞቹ ዘመዶቻቸውና ወዳጆቻቸው ያገኟቸው እንደሆነ ለቀረበላቸው ጥያቄ ፍርድ ቤቱ በዚህ ረገድ ለፖሊስ ቋሚ ትዕዛዝ እንደሰጠ አስታውሰው፣ እስረኞቹ ሕግ በሚፈቅደው መሰረት ወዳጅ ዘመዶቻቸው ሊጎበኟቸው ይችላሉ ብለዋል። ይሁንና ከፖሊስ በኩል ሙሉ ትብብር ስለመሰጠቱ ወይም ስለመኖሩ ሊያረጋግጡ እንደማይችሉ ተናግረዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ተከታዩ ዘገባ ስናልፍ ወደ ዩጋንዳ ይወስደናል። ዩጋንዳ ዝቅተኛ የሥራ ክፍያ መጠን ባለመደንገጓ ለሠራተኞች መብቶች የቆሙ ወገኖች ወቀሳ እያሰሙባት ነው። የሀገሪቱ የሥራ ሚኒስትር በመጪው ዓመት እንደሚደነገግ አስታውቀዋል። ዩጋንዳ ውስጥ ግን ጉዳዩ አጨቃጫቂ ሆኗል። ብዙዎቹ ትኩረቱ የመዋለነዋይ ፍሰትን በመሳብና የሥራ ዕድልን በመፍጠር ላይ መሆን አለበት ይላሉ። ሪፖርተራችን ሂለሪ ሆውለር ከዩጋንዳ ዋና ከተማ ካምፓላ የላከችውን ዘገባ አዳነች ፍሰሃ ታቀርበዋለች። የኡጋንዳ ልኡካን በአመታዊ የዓለም አቀፍ የሠራተኞች ድርጅት ጉባኤ ላይ ለመሳተፍ ጀኔቫ ሲገቡ ወቀሳ ነበር የጠበቃቸው ለአስርተ ዓመታት ያህል ክርክር የተደረገበት ነጥብ ሆኖ ሳለ ኡጋንዳ አሁንም ለሰራተኞች የሚከፈለው የዝቅተኛ ክፍያ መጠን አልደነገገችም ሲል ዓለም አቀፍ የሰራተኞች ድርጅት ነቅፏል። የኡጋንዳ መንግስት እስከ ቀጣዩ ዓመት ባለው ጊዜ ውስጥ ሕጉን እንዲያወጣ ጠይቋል። ኦላኮ መሲላሙ በኡጋንዳ ብሔራዊ የሰራተኞች ድርጅት የህንፃ ኢንዱስትሪን ይወክላሉ። የዝቅተኛ ክፍያ መጠንን መወሰኑ የሰራተኞችን እንደ ልብ መበዝበዝ ሊያስወግድ የሚችል ወሳኝ እርምጃ ነው ብለዋል። የሰራተኞች ዝቅተኛ ክፍያ መጠን ካልተደነገገ የሙያ ክህሎት የሌላቸው ሰራተኞች በበለጠ ይበዘበዛሉ። ምክንያቱም በሀገሪቱ ያለውን የሥራ አጥነት ብዛትን መሠረት በማድረግ ይበዘበዛሉ። ሰራተኞቹ ደግሞ አማራጭ ስለሌላቸው ባገኙት ስራ ገብተው ዝቅተኛ ቢሆንም ያሏቸውን ክፍያ ለመቀበል ይገደዳሉ። የዝቅተኛው ክፍያ መጠን ከተደነገገ የኡጋንዳ ሰራተኞች አሁን ካለው የተሻለ አምራቾች እንዲሆኑ ይረዳል ይላሉ ሚሲላሙ ዲስ ቲንግስ እነዚህ ነገሮች በሰራተኞች ምርታማነት ላይ ቀጥተኛ ተጽዕኖ አላቸው። በዝቅተኛ ክፍያ የሚሰሩት ሰራተኞች ጥሩ ውጤት አያስገኙም። ስለሆነም የዝቅተኛ ዋጋ መጠን ቢደነገግ ለሀገሪቱ ኢኮኖሚ ይጠቅማል። የኡጋንዳ መንግሥት የዝቅተኛ ክፍያ መጠን መደንገጉ ላይ ብዙም ፍላጎት እንደሌለው ለረጅም ጊዜ ሲስተዋል ቆይቷል። በአሁኑ ወቅት የዝቅተኛው ክፍያ መጠን በወር 75000 ሺሊንግ ወይም 30 ዶላር እንዲሆን ነው ሀሳብ የቀረበው። የኡጋንዳ የሥራ ሚኒስትር የቀረበውን ሀሳብ በጥንቃቄ እንደሚያጠኑት አስታውቀዋል። የኡጋንዳ የጾታ የሥራና የማኅበረሰባዊ ዕድገት ሚኒስትር ፒዮስ ቢጊረማና በችኮላ መወሰኑ ለሁሉም ወገኖች አይጠቅምም ይላሉ ሚኒም ስታንግ ሩት ምፕሮንት በክልሎች ደረጃ ያለውን የሥራ አቀጣጠር ሁኔታን፣ የኑሮ ዋጋን፣ የባለሙያዎች የክፍያ ይዘትን በሚገባ ሳያጤኑ የዝቅተኛ ክፍያ መጠን ለመወሰን መቸኮል አያስፈልግም። ስለሆነም እነዚህን ነገሮች ሁሉ በሚገባ ሳያጤኑ የዝቅተኛ ክፍያ ዋጋ መወሰኑ የማክሮ ኢኮኖሚ መሠረተ ልማታችንን ሊያናጋ ይችላል። የሥራ አቀጣጠር ዝንባሌንም ሊጎዳ ይችላል። ካምፓላ የሚገኘው የኢኮኖሚ ፖሊሲ ጥናት ማዕከል ኃላፊዋ ሰራ ሲዋንያና በኡጋንዳ የዝቅተኛ ክፍያ መጠን እንዲደነገግ የሚጠይቁት ሰዎች የኡጋንዳን የኢኮኖሚ ይዘት በሚገባ ያልተረዱ ናቸው፣ ምክንያቱም አብዛኞቹ በሀገሪቱ ያሉት የሥራ አይነቶች ኦፊሴላዊ ያልሆኑና መደበኛ ክፍያ የማይከፈሉ ናቸው ይላሉ። የዝቅተኛ ክፍያ መጠን መደንገግ ኦፊሴላዊ የስራ አቀጣጠርን የበለጠ ሊቀንስ ይችላል። ወይም ደግሞ ቀጣሪዎቹ ያወጡትን ገንዘብ ለማስመለስ የሚችሉበት ሌላ መንገድ ሊፈልጉ ይችላሉ ብለዋል። የሚሰጧቸውን ጥቅማ ጥቅሞች ሊቀንሱ ይችላሉ፣ ወይም ደግሞ አሰሪው የሰራተኞቹን ቁጥር ሊቀንስ ይችላል። አሰሪው ሰባ አምስት ሽልንግን እንዲከፍል ከተገደደ ደግሞ ሰራተኞቹን በእጥፍ ሊያሰራ ይችላል። ሲዋንያን አያይዘውም ኬንያንና ናይጄሪያን የመሳሰሉት ሀገሮች ዝቅተኛ የክፍያ መጠን ደንግገዋል፣ ይሁንና የግል ዘርፋቸው ከኡጋንዳው በተሻለ ያደገ ነው ብለዋል አሁን ማትኮር ያለብን ጥሩ ክፍያ ባያስገኝም እንኳን የሥራ ዕድል መፍጠር ላይ ነው ይላሉ። ኢኮኖሚያችን እያደገ ነው። ይሁንና የሚፈለገውን ያህል የሥራ ዕድል አልፈጠረም። መጀመሪያ ላይ ኢኮኖሚያችንን በማሳደግ ላይ እናትኩርና የሥራ ዕድል ለመፍጠር ይቻላል። ከዚያ በኋላ ስለ ዝቅተኛ ክፍያ መጠን ልንነጋገር እንችላለን። የኡጋንዳ የሥራ ሚኒስትር እንደ አውሮፓ አቆጣጠር እስከ ሐምሌ 2015 ዓ ም ባለው ጊዜ ውስጥ የዝቅተኛ ክፍያ መጠን ለመደንገቅ ቃል ገብተዋል። የሠራተኞች ማኅበራትም የተገባው ቃል እንዲተገበር እየገፉ ነው። አድማጮች፣ በኡጋንዳ የሠራተኞች ዝቅተኛ ክፍያ መጠን እንዲወሰን ስለቀረበው ሐሳብ የተቀናበረው ዝግጅት እዚህ ላይ አበቃ። ሳምንት በሌላ ፕሮግራም እስክንገናኝ በደህና ቆዩን። ተከታዩ ዝግጅት ደግሞ ጤና ነው። በየዓመቱ በመቶዎች ሺዎች የሚቆጠሩ እናቶች ሲወልዱ ሕይወታቸው የሚጠፋው ደህንነቱ የተጠበቀ ደም ሳያገኙ በመቅረታቸው መሆኑን የዓለም የጤና ድርጅት አስታውቋል። ከትናንት በስተያ ቅዳሜ ሰኔ 7 2006 ዓ ም ታስቦ የዋለውን የዓለም ደም ልገሳ ቀን ምክንያት በማድረግ የመንግሥታቱ ድርጅት የጤና መርሃ ግብር ባወጣው መግለጫ የእናቶች ሞትን ለመጋፈጥና ለመቆጣጠር የጤነኛ ደም አቅርቦት እንዲጠናከርና እንዲሰፋ ጥሪ አድርጓል። ሪፖርተራችን ሊሳ ሽላይን ከጄኔቫ የደብሊውኤችኦ ጠቅላይ ጽህፈት ቤት ባስተላለፈችው ዘገባ በእርግዝናና በወሊድ ወቅት በሚፈጠሩ እክሎችና ችግሮች ምክንያት በዓለም ዙሪያ በየዕለቱ የስምንት መቶ እናቶች ሕይወት ያልፋል። ስምንት መቶ እናቶች በየቀኑ ይሞታሉ። እነዚህ አደጋዎች የሚደርሱት ሁሉም ማለት ይቻላል ታዲያ በልማት ወደኋላ በቀሩ ወይም ታዳጊ ናቸው በሚባሉት ድሃ ሀገሮች ውስጥ ነው። ከግማሽ የሚበልጠው ጉዳት የሚደርሰው ደግሞ ከሳሃራ በስተደቡብ ባሉ የአፍሪካ ሀገሮች ውስጥ ነው። ይህንን እጅግ የበዛ የሞትና ጉዳት መጠን እኮ መከላከል፣ መቆጣጠር፣ በጣም መቀነስ ይቻል ነበር ይላሉ የዓለም የጤና ድርጅት የደም ልገሳና ማቀበል ደህንነት አስተባባሪ ኒላራ ኢንግራ በእርግዝና በወሊድ ጊዜና ከዚያም በኋላ ባሉ የአራስነት ቀናት የሚደርስ የበዛ የደም መፍሰስ ለእናቶች ሞት እጅግ ግዙፉ ምክንያት ሲሆን አንዲት ደም የሚፈሳት እናት በቅርብ ድጋፍና እርዳታ ካላገኘች በስተቀር በሁለት ሰዓታት ውስጥ ሕይወቷ ሊያልፍ ይችላል። የእነዚህን እናቶች ሕይወት ለማትረፍ ታዲያ በቂና ፈጥኖ መቅረብ የሚችል ደም በቅርብ መገኘት አለበት። በብዙ ሀገሮች ውስጥ ታዲያ አንድም የሚሰጥ ደም በበቂ መጠን የለም አሊያም ቢገኝም በተፈለገ ጊዜ ብድግ አድርጎ ለመስጠት ደህንነቱ የተጠበቀ ስለመሆኑ አስተማማኝ ማረጋገጫ የለም። ብዙ ማህበረሰቦች ታዲያ የዚህን ደህንነቱ የተጠበቀ ደም አስፈላጊነት እምብዛም አይገነዘቡትም ብለዋል ጢንግራ። ለደም በቅርበትና በበቂ ሁኔታ ለመገኘት ሌላው ምክንያት በበጎ ፍቃድ ወይም ያለ ክፍያ ደም መስጠት የሚፈልጉ ሰዎች ቁጥር እጅግ ያነሰ መሆኑ ነው። ጠንካራና እያደገ የሚሄድ የደም ዝውውር ስርዓት መፍጠር የቻሉ ሀገሮች አሰራራቸውን ያቆሙት በበጎ ፈቃድ በሚከናወንና በነጻ በሚሰጥ የደም ልገሳ ባህል ላይ ነው። በሌላ በኩል ደግሞ በበጎ ፈቃድና በነጻ ከሚሰጡ ለጋሾች የሚገኘው ደም ለተለያዩ እክሎች የመጋለጡ መጠን በእጅጉ አነስተኛ ነው። ስለዚህም ጉዳዩ የአስተማማኝነትና የደህንነት ነው። በዚያ ላይ ከስነ ምግባር ጋር የተያያዙ ስጋቶችም አሉ። በዚህም ምክንያት በበጎ ፈቃደኝነትና በነጻ የሚሰጥን ደም ደህንነቱና አስተማማኝነቱ በተጠበቀ ሁኔታ ለመያዝ የሚያስችሉ የደም ባንኮች በየሀገሩ መቋቋም እንዲችሉ የዓለም የጤና ጉባኤዎች በበርካታ ስብሰባዎቻቸው ላይ የድጋፍ ውሳኔዎችን አሳልፈዋል። በየዓመቱ በዓለም ዙሪያ 108 ሚሊዮን የደም ልገሳ ይከናወናል። ከዚህ ውስጥ ከግማሹ በላይ የሚሰበሰበው ታዲያ ከዓለም ሕዝብ 18 ከመቶው ብቻ በሚኖርባቸው በበለጸጉት ሀገሮች ውስጥ ነው። ድሆቹ ሀገሮች አሁንም ብርቱ ጥረት አለባቸው። ይሁን እንጂ በእነዚያ ባለ አነስተኛና ባለመካከለኛ ገቢ ሀገሮች ውስጥም ቢሆን የነፃና የበጎ ፈቃድ የደም ልገሳው በጉልህ እየጨመረ መምጣቱ በጣም አበረታች መሆኑን የጤና ድርጅቱ ይናገራል። ከ2004 እስከ 2012 ዓ ም ባለፉ 8 ዓመታት ውስጥ በ162 ሀገሮች ውስጥ የተከናወነ የነፃና የበጎ ፈቃድ ልገሳ በ86 ሚሊዮን ማደጉን ደብሊው ኤችኦ አስታውቋል። ከፍተኛው መጨመር የታየው በደቡብ ምስራቅ እስያ ሀገሮች ሲሆን እነርሱን የአፍሪካ ሀገሮች እየተከተሉ መሆኑ ታውቋል። ደህንነቱ የተጠበቀ የደም አቅርቦትን በማሻሻል የእናቶችን ሞት በከፍተኛ ሁኔታ ከቀነሱ ሀገሮች መካከል ካምቦዲያ፣ ኔፓል፣ ባንግላዴሽ፣ ዛምቢያና ኢትዮጵያ በዓለም የጤና ድርጅት ተጠቅሰዋል። በሕፃናት ላይ እየተስፋፋ የመጣውንና እንደ ወረርሽኝ እየተቀጣጠለ ነው የሚባለውን የስኳር ችግር አስመልክቶ በዓለም ዙሪያ ያሉ ሐኪሞች እየተነጋገሩ ነው። አሜሪካም በሚሊዮኖች የሚቆጠሩ ሕፃናትን ለመመርመር ሰፊ በጀት የመደበች ሲሆን ከጥናቶቹ እየተገኙ ያሉ ቁጥሮች ለአሜሪካ ብቻ ሳይሆን ለዓለም እጅግ አሳሳቢ መሆናቸውን የካረል ፒርሰን ዘገባ ይናገራል በቀን አራት ጊዜና ከዚያም በላይ የደሙን የስኳር መጠን እንደሚለካ ነው ህፃኑ ኬቢ የሚናገረው ኬቢ ብሮዳስ አይነት አንድ የስኳር ችግር እንዳለበት የታወቀው ገና የአንድ ዓመት ህፃን ሆኖ ነበረ አሁን አስር ዓመቱ መሆኑን እናቱ ትናገራለች I እንደ ማንኛውም ጤነኛ ህፃን ነው። ፉትቦል ይጫወታል፣ የቅርጫት ኳስ ይጫወታል። ማድረግ ያለበት ብቸኛ ነገር ደሙን ማየት ነው። በአውሮፓውያኑ የዘመን አቆጣጠር ከ2001 እስከ 2009 ዓ ም ባሉት አስር ዓመታት ውስጥ በሶስት ሚሊዮን ህጻናት ላይ የተካሄደውን ምርመራ የመሩት ዶክተር ዳና ዳባይሊያ የችግሩን አሳሳቢነት ይናገራሉ። የአይነት አንድ የስኳር ችግር በ20 ከመቶ ጨምሯል። ይህ ቁጥር ተስፋፍቶ የሚታየው በወንዶችም በሴቶችም ልጆች ላይ ሲሆን ሁሉንም የዘር ክፍሎች ያዳረሰ ችግር ነው። የሁለተኛው አይነት የስኳር ችግር በሕፃናቱ ላይ በሰላሳ ከመቶ መጨመር እጅግ አሳሳቢው መሆኑን የጠቆሙት ዶክተር ዳባይሊያ ለችግሩ መስፋት ምክንያት ከሆኑት ክስተቶች መካከል የአየር ንብረት ለውጥ፣ የአካባቢ ደህንነትና በሕፃናቱ ላይ እየበዛ የመጣው ያለ አግባብ መወፈር መሆኑን አመልክተዋል። የስኳር ችግርን ለማከም ከአዋቆች ይልቅ በሕፃናት ላይ እንደሚከብድ ተመራማሪዎቹ ይናገራሉ። ይህም ማለት የክሊቭላንድ ክሊኒክ ባልደረቦች በሕፃናቱ ላይ የሚደርሰው መወሳሰብ ይበልጥ የበረታ ሊሆን ይችላል ያ መወሳሰብም ለአይነ ስውርነት፣ ለኩላሊቶች መታወክ፣ ለነርቮች መጎዳትና ለልብ ህመም የሚዳርጉ ችግሮችን ሊያስከትል ይችላል ይላሉ። ስለዚህ ወላጆች ልጆቻችሁን በቅርብ አዳምጡ፣ ጤንነታቸውን በቅርብ ተከታተሉ። በቅርብም ያሉ የጤና ተቋማትና የጤና ባለሙያዎችን ስለ ሕፃናትም ጤናና ደህንነት ከማማከር ችግርን ከመከላከል ችግር ካለም ፈጥኖ መፍትሄ ከመፈለግ አትቦዝኑ። አንዳንድ አጠር አጠር ያሉ መረጃዎችን የዛሬን ላካፍላችሁና ወደ ዝግጅታችን ፍጻሜ እናዘግማለን። ነገ አዲስ አበባ ከፊል ደመናማ እንደምትሆን ከፍተኛ ሙቀቷ 26፣ ዝቅተኛው 15 ዲግሪ ሴልሺየስ እንደሚሆን አሁን ከኢንተርኔት ያገኙት መረጃ ይናገራል። ለወትሮ በንቃት ይንቀሳቀስ የነበረው የኢትዮጵያ ሜትሮሎጂ ኤጀንሲ ዌብሳይት ኢትዮሜት ዶ ጂኦፊ ዶ ኢቲ ለዛሬ ትንባያዎችን አልያዘም፣ ለሚቀጥሉት ሶስት ቀናት ማለት ነው። አንድ የዩናይትድ ስቴትስ ዶላር 19 ብር ከ39 ሳንቲም ተመንዝሯል ዛሬ። ፎርድ የሚባለው ግዙፉ የሞተር ኩባንያ የተቋቋመው ልክ በዛሬው ዕለት የዛሬ 111 ዓመት ነበረ። ብራዚል ውስጥ የዓለም ዋንጫዎች እየተካሄዱ ነው። ኦሌ ኦላ ሁላችንም አንድነን ነው የምትሰሙት፣ የዚህ ዓለም ዋንጫ መዝሙር ነው። አሁን ጀርመን እና ፖርቱጋል እየተጫወቱ መሆኑን እያየሁኝ ነው በኢንተርኔት ላይ ጀርመን በአንድ ለባዶ በሆነ ውጤት እየመራች ነው። በምድብ ጂ ነው የሚጫወቱት ጀርመን እና ፖርቱጋል። ከምድብ ኤፍ ደግሞ ኢራን እና ናይጄሪያ ከምሽቱ አራት ሰዓት ላይ በአዲስ አበባ አቆጣጠር ማለት ነው ይጋጠማሉ። በምድብ ጂ ጋና እና ዩናይትድ ስቴትስ ደግሞ እንደዚሁም በአዲስ አበባ ሰዓት አቆጣጠር ከሌሊቱ ሰባት ሰዓት ላይ ይገናኛሉ። በትናንት ጨዋታዎች ስዊትዘርላንድ ኢኳዶርን ሁለት ለአንድ ፈረንሳይ ሆንዱራስን ሶስት ለባዶ አርጀንቲናና ቦስኒያ አርጀንቲና ደግሞ ቦስኒያ ሄርሴጎቪናን ሁለት ለአንድ በሆነ ውጤት አሸንፈዋል እስካሁን ባለው ምድብ መሰረት ምድብ ኤን ብራዚል በሶስት ነጥብ ትመራለች። እንደዚሁም ሆላንድ ምድብ ቢን በሶስት ነጥብ ትመራለች። ኮሎምቢያ ምድብ ሲን በሶስት ነጥብ ትመራለች። እንደዚሁም ኮስታሪካ ምድብ ዲን በሶስት ነጥብ እየመራች ነው ያለችው። ፈረንሳይ ምድብ ኢን፣ እንደዚሁም አርጀንቲና ምድብ ኤፍን በስ ሶስት ነጥብ ሁሉም እየመሩ ናቸው። ኦሌ ኦላ ስቱዲዮ ፕሮግራሙን የመራልን ደሳለኝ መኮንን፣ ቴክኒሽያኑ ፒት ሀድሊ እኔም ሰለሞን አባተ በዚሁ እስከ ምሽቱ ሦስት ሰዓት እንሰናበት። ጤና ይስጥልኝ ስ